Of America, <laughs> the away. Venerable. አማራ በፍኖተ ሰላም ከተማ ዛሬ በተፈጠረ ግጭትና የአንድ ሰው ቤት ለማቃጠል ሌሎች ሰዎች ሙከራ በደረበት ወቅት ከባለቤቱ የተሰጠ ምላሽ የአንድ ሰው ሕይወት አጥፍቷል። የመንግስት ቃል አቀባይ ናቸው ይህን የገለጡት። ይህን የዕለቱን አብይ ርዕስ እናቀርባለን። ወደ አማራ ክልል ደዋውዬ ያነጋገርኳቸው ነዋሪዎችና የሰማያዊ ፓርቲ ምክትል ፕሬዚደንት በተለያዩ የክልሉ አካባቢዎች ውጥረት የበዛባቸው ሁኔታዎች እንዳሉ ነው የነገሩኝ። ጎንደር ላይ ያገኘኋቸው ነዋሪ በተለይ ትናንት ምሽት ላይ የወልቃይት የአማራ ማንነት ጥያቄ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ በሚገኙበት አንገረብ ማረሚያ ቤት አካባቢ በተፈጠረ ሁኔታ መፋጠጥ ተፈጥሮ እንደነበረ ነግረውኛል። ኮሎኔል ደመቀ ዘውዴ የተመለከተ ትንሽ ውጥረት ነበረ እዛ። ምክንያቱ ደግሞ ሁለት መከላከያ ፓትሮል መኪኖች የተጫኑ የታጠቁ አይለች ወህኒ ቤት ድረስ ሄደው ለመግባት ሞክረው ነበረና ያ ነገር በቀጥታ ኮሎኔሉን ለመውሰድ በተደረገ ሞከራ ጋር ተይዞ ውጥረት ፈጥሮ ነበረ። ወዴት ለመውሰድ ነው እንግዲህ ምንድነው የሚባለው? ወደ ማዕከላዊ ተላልፎ ይሰጠን ወዘተን እንቅስቃሴዎች ነበሩ። ከዚህ በፊት ማዕከላዊ ማለት ወደ ፌዴራል መንግስቱ ማለት ነው። ያ ነው እንትን ያለ። በሌላ በኩል ደግሞ አንድ ተጠርጣሪ ከወር በላይ በቁጥጥር ስራ ውለ ፍርድ ቤት ሳይቀርብ ከሳሽ ሳይኖር ክስም ሳይመሰረት ተከሳሽም ሳይቀርብ አራት ጊዜ ቀጠሮች ተጠን ተደርጓል። ይህ ደግሞ ያው ህጋዊ አይደለም ነው እችን ክፍተት ተጠቅሞ የፈለጉትን ነገር ለማድረግ ሊሞክሩ እንደሚችሉ ነበረን የሚደረገው የሚጠበቅ ነገር ነበር። እና አሁንም የሚባለው ያ ነው። በቃ ሞክረው እንደነበረ ግን ሰዎቹ ሲጠየቁ እዛ መከላከያ ሰራዊት እስረኛ አለ፣ ደሞዝ ለመስጠት ነበር ያሉት። ደሞዝ ደሞዝ ለመስጠት ማለት ነው ለማን ለእስረኛው፣ ለእስረኛዋ። እና ይህ ሲሉ እንግዲህ እንደዛ ከሆነ ሁለት ሰዎች ብቻ፣ ለዛም ትጥቃችሁ ፈታችሁ እንደማንኛውም ሲቪል ለመግባት አለባችሁ ተብለው በወህኒ ቤቱ ሰራተኞች ሲነገራቸው አይሆንም ብለው ትንሽ ፍጥጫ ምናምን ተከስቶ ነበር። በመጨረሻ ግን ትመልሰው ሄደዋል። ነው ይህ ነው ያህል እና ይህ ነክ የሆነ ሰው ትንሽ ተረብሾ ነበረ። አሁን እንደተረጋጋ ነው የሚነገረም እዛ አካባቢ የኛ ልጆች ሄደው ነበር። የኛ ልጆች እዛ አካባቢ ነበሩ። መንገድ ለመዝጋት ሁሉ ተሞክሯል። ማታ ላይ ሰው ወጥቶ ነበር የተወሰነ እና ትክክለኛ መረጃዎች ናቸው። እዚህ ሰው ወጥቶ ነበር ስትለኝ ምን ማለት ነው? ሰዎች ወጥተው ነበር ማለት እንግዲህ ኮሎኔሉን ይዞ ለመሄድ የሚያደርጉት እንቅስቃሴ ነው ተብሎ ስለታሰበ ኮሎኔሉን አሳልፈን አንሰጥም ብለው መንገዶች ዘግተው ያው ከመጨረሻው እንትን መፋለን ነበር የነበሩት ሰዎቹ። ያ ብቻም ሳይሆን እስረኞቹ ራሱ አድማ ፈጥሯል። ከውስጥ ምን አይነት በቃ መከላከያ ላይ እዚህ መጣ ያ ማለት ከሆነ ሆነ ወስደው፣ ያ ደግሞ እኛ አንፈቅድም። ስለዚህ ወደ ውስጥ አንገባም፣ ወደ እስር ቤቱ ማለት ነው። ውጭ ላይ ነበሩ ግቢ ውስጥ፣ ወደ ውስጥ አንገባም ብለው በምስከር ሌሎቹ ስድስት ሰዓት ላይ ቆዩ ነበሩ። የመጨረሻ አሳዩን አንገባም ብለው ቀርቦላቸው አይተውት ነው የገቡት። ወጣ የተባለው ሰው ከየት ነው የወጣው? እሱ ወደ አንገረብ ማረሚያ ቤት ማለት ነው። ከከተማ ወጣ ያለ ነው። ወጣውና ወደዛ አካባቢ ነበር እንቅስቃሴ ያደረገው። ብዙ ሰው ነበረ ነው የወጣው። ወደ ሁለት መቶ ምናምን አካባቢ የሚሆን ሰው ወጥቶ ነበር ነው። በሌላ በኩል ደግሞ ጎንደር ዛሬ የሚዋለችው ጭር ብላ ነው። በእኚሁ ነዋሪ ማኝነት አድማው አሁን ዛሬም እንደቀጠለ ነው። ትላንት ማታ አካባቢ ያው የተኩስ ድምጾች ይሰሙ ነበር። ጥርት ያለ መረጃ ባይኖር ማን ወዴት እንደተኮሰ እንትን ባይልም አሁንም ራሱ ተኩስ አለ፣ ወህኒ ቤት አካባቢ ተኩስ አለ የሚል መረጃ ደርሰኛል። ትላንት ማታም ራሱ ለዚ አራት ጥይት እዛ ልዩ ኃይሎች ማለት ነው ወህኒ ቤት ጋር ያሉት ተኩሰው እንደነበረ እንደዚህ መረጃ እንትን አለ እና በአጠቃላይ ስናየው አሁን ምንም የተረጋጋ ነገር አለ ማለት አይቻልም። መከላከያው እስካለ ድረስ እንደዚህም ወስዳቸውን እርምጃዎች እስከቀጠሉ ድረስ ምንም የሚረጋጋ ነገር አለ አይመስልም። እና ውጥረት የነገሰበት ቀን ነው ዛሬ ራሱ። አድማው ለአምስት ቀን እስከተባለ ድረስ ዛሬ ሁለተኛ ቀን ነው። ተጨማሪ ሶስት ቀን ይቀሩታል ማለት ነው የትራንስፖርት ያሉትም አገልግሎት ሰጪዎች፣ ሱቆች ሁሉም ዝግ ናቸው። ዛሬ የዋሉት አዎ፣ ዛሬም ዝግ ናቸው። ተዛዝሬ ለማየት እንደሞከርኩት ያው ም አገልግሎት የሚሰጡ ክፍት የሆኑ እንትኖች የሉም። ያው ህዝባውንም አደሙ ነው አድማው እየተገበረው እንደሆነ እንትን ማየት የሚቻለው ማለት ነው። ይህ በእንዲህ እንዳለ ካለፈው እሁድ እስከ ትናንት ለአራት ቀናት የአገልግሎት ሰጪዎች አድማ በተመታባት ባህር ዳር ዛሬ መንግስቱ አድመኞች በተባሉ ድርጅቶች ላይ እርምጃ እየወሰደ መሆኑን ከዚያው ያነጋገርኳቸው ነዋሪ ገልጸውልኛል። በባህር ዳር ዛሬ ያለው ሁኔታ ድርጅቶች ተከፍተዋል። ሆኖም ግን አመራሮች ለምንዘግተው ሰነበቱ በሚል የሆነ ድርጅቶችን እየለዩ እያሸጉ ነው ያሉት። በተጨማሪም ደግሞ ሰራተኞች ሰኞ ከስራ ገበታችሁ አልተገኛቸውም፣ ለቆሞ አድማ አባል ሆናችኋል በሚል ማስጠንቀቂያ ደብዳቤዎች ለእያንዳንዱ የመንግስት ሰራተኛ ሰኞ ላልመጣ ማስጠንቀቂያ፣ የመጨረሻ ማስጠንቀቂያ ተሰጥቶታል በአመራሩ አማካኝነት እዚያ ተረፈ። አሁን ማስጠንቀቂያው የነጋዴ እንትኖች በቃ የሚያሽጉባቸው በጣም ማህበረሰቡ ትንሽ ቅሬታዎች፣ ምኖች አሉበት። አሁን ሰንብቶ ዘግቶ ሰንብቶ ዛሬ መክፈት ሲጀምር አመራሩ ደግሞ ተሰባስቦ እንደዚህ ማሸጉ ተገቢ አይደለም ያለ ነው እያጉረመረመ ያለው። በዚህ በባህር ዳር በኩል እነዚህ ናቸው ያሉት። ብዙ ድርጅቶች ታሽገዋል። ብዙ ናቸው። ከየእንትኑ ነው የታሸጉት። ከየሉ ይቻሉ የሚባሉ ድርጅቶች ታሽገው ነው ያሉት። ነገ ይቀጥላል፣ ያሸጋል ተገልጿል። እንደዚህ ተብሎ ለአሁ ሀው በቃ ያለውን ያሉትን በቃ በዛው ላይ በቃ የሄዳን ድርጅቱን እቃዎችን እንዲያስገባ አድርጎ በቀጥታ እየታሸገን እየታሸገ ነው ያለው። እነ ማን ናቸው እያሸጉ ያሉት? ንግድ ጽፈት ቤት ባለሙያዎች፣ አመራሮች፣ የፖሊስ አካሎች አብረዋሉ። ይሄንን ሲያደርጉ የሚነሱ ግጭቶች፣ ጭቅጭቆች አሉ የለም። ባህር ዳር ዝም ብለው ነው እንትን እያሉ ያሉት። ነገም ተጠናክሮ ይቀጥላል። ሌላ ልዩ ኃይል ተጨምሮ እንትን ማለት አለበት በሚል ዛሬ የሚደርሱበት ደርሰው ወደ ነገ ቀይረውታል። የግብይት ቦታዎች እጥረት የለም። ግን ማህበረሰቡ ጥያቄዎችን ጠይቋን የዚያ ምላሽ እንዲሰጠው ነው እየጠበቀ ያለ። በተቃራኒ ግን ድርጅቶችን ማሸግና እንትን ማለቱ ተገቢም አይደለ እያለ ነው እየጠየቀ ያለ አሁንም በሌላ በኩል ግን በአማራ ክልል የተለያዩ አካባቢዎች ተጨማሪ ውጥረትና ግጭቶችም የተስተዋሉባቸው ሁኔታዎች እንደነበሩ የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደ ይነግረውኛል። ትናንት ሰልፍ ተደርጎባት በነበረችው ፍኖተ ሰላም ከተማና አካባቢዋ የዛሬ ሁኔታ ይጀምራሉ አቶ ለገሰ። ዛሬ የፍኖተ ሰላሙ ተባብሶ ቀጥሏል። በዛም አካባቢ ያሉ አጎራባት ወረዳዎች ተዛምቷል። ትናንትና ሰላማዊ ሰልፍ አድርገው የተጎዱ ሰዎች አሉ። በጥይት የተመቱና ሆስፒታል የገቡ አሉ። ስንት ሰው ተመታ? ስንት ሰው ሆስፒታል ገባ? የት ሆስፒታል ነው የገባው? መረጃውን ለማጠናከር የሄዱ ሰዎችን ስለሚያባርሯቸው በትክክል ማወቅ አልተቻለም። አይፈቅድም፣ ያው ደህንነትና ጥበቃው ፖሊስ። አሁን ደግሞ ሌሎች ወረዳዎች ላይ እዛ አካባቢ ያሉ አራት ሌሎች ወረዳዎች ላይ ሰላማዊ ሰልፉ ቀጥሏል። ምን ምን ወረዳዎች ናቸው ውስጥ አጎራባች ወረዳዎች ናቸው። አንዱ ጅሩ ምን የሚባል ነው። ሌላው ባህር ዳር ወደዚህ ያለ ወረዳ ነው። መራዊ የሚባልም ወረዳ ላይ አለ። እንደውም መራዊ ላይ አንድ ቄስም ታስረዋል። አሁን ዘላለም ሞት ባይኖር የሚባሉ ለምን ታሰሩ? እንቅስቃሴውን ያስተባብራሉ፣ እንቅስቃሴውን እየመሩ ነው በሚል ቄሱም አሁን በቁጥጥር ስር ውለዋል። መራዊ ግንኙነት አላቸው እንዴ ከእናንተ ጋር ወይም ከሌሎች የፖለቲካ ፓርቲዎች ጋር ቄስ ምንም ግንኙነት የለውም ህዝቡ ነው አሁን እንቅስቃሴውን እየመራ ያለው ያው መንግስት ግን በሀሰት ውንጀላ እነሱ ናቸው የሚመሩት እያለ ሰማያዊ ፓርቲን ይከተል ያው የራሱን ጉድ መሸፈን ሲያቅተው የራሱን ችግር መቅረፍ ሲያቅተው ያላስፈላጊ ውንጀላዎች ድሮም የነበሩበት ነው አሁንም እንግዲህ ያልሞት ባይ ተጋዳይ እያደረገ ነው ትግሉ ከአቶ ለገሰ ተፈረደኝ ጋር ያደረግኩት ሙሉ ቃለ ምልልስ ዌብሳይታችን ላይ ከዚህ ዘገባ ጋር ተያይዞ ይገኛል። የክልሉ መንግስት ሁኔታውን ለማርገብና ለሚነሱት ጥያቄዎች መልስ ለመስጠት እየሰራ ነው ብለውኛል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይ ማዕከል አድርጎ ሆቴሎች፣ የሱቆች በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል። የመንግስት ተሽከርካሪዎች ሰራተኞችን ወደ መስሪያ ቤት የሚያደርሱበት ሁኔታ ነው ያለው። ከዛ ውጪ ያሉ አገልግሎቶች ተቋርጠዋል። ህብረተሰቡ አሁን በጎንደር እንግዲህ ሁለት ጊዜ ነው ይሄ ጉዳይ በጎንደር ሲከሰት እና ሁኔታውን በጥብቅ እየተከታተል ነው ነው። አመራርም ስምሪት አድርጓል። በተከታታይም ከህብረተሰቡ ጋራ ውይይት ያደርጋል። እንግዲህ ህብረተሰቡ ይሄንን ጥሪ በሚያስተላልፉና ህብረተሰቡ እንዳይንቀሳቀስ የንግድ ተቋማቱንም እንዳይከፍት ተጽዕኖ የሚያሳድሩ አካላት ጎንደርንም ህብረተሰቡንም እንደ ህብረተሰብ ጎንደር ከተማንም በከተማ ደረጃ ጉዳት እያደረሱባት እንደሆነ ያው ጎንደር በሀገራችን ካሉ ታላቅ ታሪክ ካላቸው ከተሞች አንዱ ከተማ ነው እናም አሁን ይሄ ሁኔታ ህብረተሰቡን በኢኮኖሚም በማህበራዊ ኑሮውም በስነ ልቦናም እጅግ የተረጋጋና በለውጥ ውስጥ ያለ ከተማ ነው አሁን ግን ለሁለተኛ ጊዜ ይሄ ነገር ሲከሰት ያው የከተማውን አጠቃላይ ማህበራዊ ኢኮኖሚያዊና የህብረተሰቡንም ስለ ልቦና ሁኔታ እየጎዳ ስለሆነ መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው። በባህር ዳር ከተማ ባለፈው ሰሞን አገልግሎት መስጫ ተቋማት አገልግሎት አቋርጠው ነበረ። አገልግሎት ያቋረጡት አገልግሎት እንዲጀምሩ ከተማ አስተዳደሩ ውይይትም አድርጓል። ማስጠንቀቂያም ሰጥቷል። ምክንያቱም እንግዲህ አገር የሚመራው በህግ እስከሆነ ድረስ የህግ የበላይነትም እስካለ ድረስ የንግድ ህጉ የሚለው አንድ በንግድ የተሰማራ ግለሰብ ወይም አገልግሎት የሚሰጥ ግለሰብ አገልግሎቱን ወይም የንግድ ስራውን ለተገልጋዩ በማንኛውም ጊዜ በተገቢ ሁኔታ ማቅረብ እንደሚገባው ያዛል። ስለዚህ ይሄንን ደግሞ የሚያስፈጽመው መንግስት ነው እና ይሄንን ሲያስፈጽም ህብረተሰቡ ደግሞ የሚያነሳው የንግድ ማህበረሰቡ አገልግሎት ሰጪ ተቋማቱ የሚያነሷቸው ጉዳዮች ደግሞ አሉ። ምክንያቱም ጫና የሚያደርጉ ስራ እንዳይሰራ የሚፈልጉና ህብረተሰቡን የሚያስጨንቁ ወገኖች አሉ፣ ሱቃቸውን እንዲዘጉ አገልግሎት እንዳይሰጡ የሚያደርጉ። ስለዚህ እነዚህን መንግስት አደብ ያስገዛልን፣ ይሄን ማድረግ ባልተቻለበት ሁኔታ ስራ መስራት አልቻልንም ተብሎ መንግስት ደግሞ ለዚህ ቋሚ ጥበቃ እንደሚያደርግ ማንኛውንም ኃላፊነት እንደሚወስድ በተለያየ አግባብ ሲገልጽ ቆይቷል። ስለዚህ ወደ ስራ አብዛኛዎቹ ገብተው ወደ ስራ ያልገቡት ላይ ከተማ አስተዳደሩ ለጊዜው ጊዜያዊ በሆነ ሁኔታ የንግድ ተቋማቸውን ከእነሱ ጋር ተወያይቶ መተማመን ላይ መደረስም ስለሚገባው እነሱ ስለሚጎዱ፣ ከተማ አስተዳደሩም ስለሚጎዳ ህዝቡም ስለሚጎዳ ወደ መደበኛ ስራ እንዲገባ ይሄንን ስራ ሰርተዋል። እየተከናወኑ ናቸው የሚባሉ ስራዎችና የተካሄዱ ግምገማዎችን አስመልክቶ የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው ዛሬ ለሀገር ውስጥ ጋዜጠኞች ዝርዝር መግለጫ መስጠታቸውና ለክልሉም ህዝብ መልእክት ማስተላለፋቸውን የክልሉ መንግስት ቃል አቀባይ አመልክተዋል። በባህር ዳር በጎንደርና በፍኖተ ሰላም እየታዩ ናቸው ስለሚባሉ የኃይል እርምጃዎችና ግጭቶች ሰዎችም አቶ ንጉሱን ጠይቄ ነበር። ኮሎኔል ደመቀን በተመለከተ የክልሉ የጸጥታ መዋቅር ለሌላ አካል ወይም ደግሞ ለፌዴራል መንግስት አሳልፎ ሊሰጥ ነው፣ ስለዚህ ህብረተሰቡ ይሄንን ይከላከል የሚል ጥሪ እንደተላለፈ በዚህም ምክንያት ህብረተሰቡ ውስጥ ግርታ እንደፈጠረ መረጃውም አለን። ነገር ግን እዚህ ላይ አንድ መጀመሪያ መታየት ያለበት ጉዳይ ግለሰቡ በቁጥጥር ስር ውሏል። ለምን ቢባል በህግ ተጠርጥሯል። ማንኛውም የተጠረጠረ ሰው እንደሚስተናገድበት የህግ አግባብ እንደሚያዝበት አያያዝ በህግ ጥላ ስር ተይዟል። ክልሉ መንግስት ይሁን በመንግስት ደረጃ ግለሰቡን በየትኛውም ደረጃ ቢሆን ከአንዱ ቦታ ወደ ሌላ ቦታ መውሰድ አስፈላጊ ነው አሁን ብሎ ቢያምንና ቢወስን በማንኛውም ጊዜ ይወስደው ነበረ። ይሁን እንጂ ትናንት ምሽት ላይ ወደ አንገረብ ማረሚያ ቤት የሄዱት የመከላከያ ሰራዊቱ አባላት እዚያ ለሚገኙ አባሎቻቸው ደመወዝ ለመክፈል እንደነበረ አመልክተው፣ ውዥንብር ለመፍጠር የፈለጉ ኃይሎች የተባለውን የተሳሳተ መረጃ እንዲሰራጭ አድርገዋል ብለውኛል። አቶ ንጉሱ በሁኔታው የተፈጠረ ግጭትም የደረሰ ጉዳትም የለም ብለዋል። አክለውም ፍኖተ ሰላምና አካባቢው ላይ ባሉ ቀበሌዎችም ከትናንት ጀምሮ አለመረጋጋት መታየቱን አቶ ንጉሱ አመልክተው ዛሬ ስለተፈጠረው ግጭትና ስለጥፋው ሕይወትም ነግረውኛል። ፍኖተ ሰላም ላይ የአንድ ግለሰብ ቤት የነዳጅ በቤቱ ላይ ጨምሮ ለማቃጠል ሙከራ ተደርጓል። ይሄም ሙከራ ያደረጉ በሚደረግበት ሰዓት ግለሰቡ ደግሞ በቤት ውስጥ ነበረ ራሱንና ቤተሰቡን ለመከላከል በወሰደው እርምጃ የአንድ ሰው ህይወት ጠፍቷል። በአጋጣሚ ቤቱም ተቃጥሏል። ከአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከአቶ ንጉሱ ጥላሁን ጋር ያደረግኩት ሙሉ ቃለ ምልልስ ከዚህ ዘገባ ጋር ዌብሳይታችን ላይ ተያይዟል። ቀደም ሲል የሰማችኋቸው የጎንደርና የባህር ዳር ከተሞች ነዋሪዎች ድምፆች እንዲለወጡ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ።